ጠና ይስጥልኝ አቶ ኦመድ። ሰላም ሰላም። እግዚአብሔር ይመስገን። በጣም እናመሰግናለን፣ ቃለ ምልልስ ሊሰጡን ፈቃደኛ ስለሆኑ በጣም አመሰግናቸዋለሁ። እሺ፣ እንግዲህ የተለያዩ ነገሮች ላይ ነው የምንወያየው። አንዱ በጋምቤላ ርዕሰ መስተዳደሩን አስመልክቶ ሌሎችንም ባለስልጣናት ያካተተ ግምገማ መካሄዱን፣ ከዛ ደግሞ ሂዩማን ራይትስ ዋች የተባለው የሰብአዊ መብት ድርጅት ባለፈው ሳምንት እርሶም እንደሚያውቁት መግለጫ አውጥቷል። ጋምቤላ ውስጥ በተለይ ስላለው የሕዝብ መፈናቀልና ስለ ሰፋፊ እርሻዎች መከራየት በግምገማው እንጀምር። ከታህሳስ 17 ጀምሮ በፌዴራል መንግስት ባለስልጣናት በአቶ ዘመዴ ዘመድኩንና በአቶ አለባቸው ንጉሴ መሪነት የተካሄደ ግምገማ ነበረ። ስለዚያ ግምገማ ይግለጹልኝ እስቲ ከቻሉ። ኢትዮጵያውያን አመሰግናለሁ። ያው በቅድሚያ ያው ሁላችሁ እንደምታውቁት እንግዲህ ያው ገንበለ ህዝቦች አንድነት ዲሞክራሲ ናከ የሚሰራ የፖለቲካ ድርጅት ነው። ይህ ፖለቲካ ድርጅት በገንበል ያለው የልማት መልካም ማሳደ ስራዎች ማራግብ ተጠቃሚ ማድረግ ድርጅት ነው። ስለዚህ ገሞ እንግዲህ የተነሳው ትልቅ እንደ ማንኛውም የፖለቲካ ድርጅት የሚሰራ ስራዎች ገሞ ከዛ በኋላ ደካማ ጎኖች የለየ ጠንካራ ጎኖች ደግሞ የማስከተል እስከተል ተቀማ ጎንዶ የማስተካከል ሁኔታዎች ነው። ስለዚህ በዚያን ጊዜ እንግዲህ ያው ከሚያደግ ጋር ስለሚሰራ እሱ በታዛቢነት ነው የነበሩት። በእኛ ጥያቄነት እሱ በታዛቢነት እንዲያጋው ነው ከሚከለትሉ በስተቀር ስብሰባ አልመሩትም። ምን የነበረው እኔ ነበርኩ፣ ና ከዚህ በፊት ና የምክትል የነበረ ሰዎች ናቸው፣ ስብሰባ የመራ ነው ው ግምገማውን የመሩት አቶ ዘመዴ ዘመድኩን እና አቶ አለባቸው ንጉሴ ከኢትዮጵያ ፌዴራል ቢሮ አይደሉም? እርስዎ ኖት ግምገማውን የመሩት? አው ግምገማ የመራ ምክንያቱም በዋናነት ግምገማ እንዲካሄድ ያደረግኩት እኔ ራሴ ነኝ። አ ስለዚህ ከዛ በኋላ ግምገማ እንግዲህ ያው የስራ ግምገማ ነበር የነበር ነው እኔና የነ ምክትል የነበረው ጓነርየር ስራ ገምገማ ገምግማ ስንመራ የነበረው መጀመሪያ የክልሉ የልማት የመልካም ማስተዳደር ስራዎች በመገምገም ነው። አጠቃላይ ተቋሙ እንዴት ክልሉን ማለት ፖለቲካ ድርጅቱ እንዴት ክልሉ እየመራ እንደነበረ የነበረው ጉዞውን በየዘርፍ ውስጥ ስንገመገም ነበር። የነበረው እነዛን የልማት ስራዎች ከገመገምን ነው በኋላ እንግዲህ ይህ አምራሩ የራሱ ድርሻ ተግባር ማዕከል ያደረገ ገምገማ ተካሄደ። እሱ እንግዲህ በእኛ ጥያቄነት በታዛቢነት ነው። በታዛቢነት ከሆነ ካለ ለመስተከር ምንም ድምፅ አልነበራቸውም። አከራካሪ ጉዳዮች ካሉ አከራካሪ ጉዳይ ተሞክሮ ማካፈል ከሚለ ለመስተከር ሰብሰባ ሊኖረ አይችልም። ህግ ማንደትም የላቸውም። የለምራት ማለት ነው። እሺ አቶ ኡመድ በደረሰን መረጃ መሰረት ግን ከግምገማው በኋላ እርሶ የጋምቤላ ህዝብ አንድነት ዲሞክራሲያዊ ንቅናቄ መሪነቶ ተሽረው በጋምቤላ መስተዳደር ለስድስት ወራት ብቻ በጊዜያዊነት እንዲቆዩ ነው የተደረገው። እኛ በደረሰን መረጃ መሰረት በርግጥ ያው ግምገማ ሲካሄድ ያው እነ ብጀት ሳይሆን ወደ ሰላሳውን የማይክላ ኮሚቴና ወደ አስራ አንድ የምስራ ነበረ። ስለዚህ ያን ገብጓ ሲደረግ በዋናነት ነ ከድርጅት ሊቀመንበርነት ተሻርኩ እንጂ በፕሬዚዳንትነት ደረጃ አልተሻርኩም። እሺ የድርጅቱ አመራር ገና ማስተካከል ሲደረግ ከዛ በኋላ የክልሉ ድርጅት ሊቀመንበር ሲመረቅ የክልሉ ሊቀመንበር የሚሆነው የክልሉ ምክትል ፕሬዚዳንት ይሆናል። ከዛ በኋላ ደግሞ የፕሬዚዳንቱ ደግሞ የድርጅቱ ምክትል እም እንደገና በምክትልነትም የተመረጠው ድርጅት መሪ እንዳገዝ ተመረጫለሁ። እንደገና በስራ ሳ ማለት ነው። አቶ ኡማድ ኡባንግ መረጃችን ትክክል ነው ማለት ነው። ከጋምቤላ ህዝብ አንድነት ዲሞክራሲያዊ ንቅናቄ መሪነት ተነስተዋል። ነገር ግን በፕሬዝደንትነቱ ለሚቀጥሉት ስድስት ወራት ይቀጥላሉ። ለስድስት ወር ብሎ አልተወሰነም። ለስድስት ወር ብሎ የተወሰነ ውሳኔ ነበረ። እሺ ልክ ፕሬዝዳንት እንደሚቀጥል ነው የተወሰነው። ከዛ በኋላ ደግሞ የድርጅቱ ምክትል ሊቀመንበር እንደሆነ ተመርጠዋል። እሺ። ነገር ግን በግምገማው ወቅት ሁለት አብይ ጥያቄዎች እንደነበሩ ነው ከዛ አካባቢ ምንጮቻችን ያደረሱን። አንደኛው ዋናው ጥያቄ ሙስና ነው። እርስዎ ከካራቱሪ እና ከሌሎች ጋምቤላ ውስጥ ሰፋፊ የእርሻ መሬቶችን ተከራይተው ከሚያለሙ ድርጅቶች ጉቦ እንደሚቀበሉ አዲስ አበባ ውስጥ ቪላ ቤት እንዳሎት በወንድሞ አማካኝነት እንዲሁም በሌሎች ዘመዶች አማካኝነት በርከት ያለ ብር ባንክ እንዳሎት ነው የተነገረው። ከግምገማው የወጣው አንዱ ይሄ ነው። ይሄ ትክክል ነው አይደለም? በእርግጥ እኔ ሰምቸዋለሁ፣ ቪኦኤ ሰምቸዋለሁ፣ ሰውም በኢንተርኔትም አይቸዋለሁ። እኔ እስከሚገባ እንግዲህ ድረስ እዚህ ክልሉ ውስጥ የሚገቡ ማንኛውም ኢንቨስተር የሚጋወጥ ፎርማሊቲ አለ ያለው። ስለዚህ ክልሉ ያለው እንግዲህ ወደ ሰባት መቶ ሰባት ኢንቨስተሮች አሉ። ከዚህ ውስጥ ደግሞ የውጭ ካምፓኒ ወደ አምስት የሚሆኑ ናቸው። ባለፈው የተነሳ አሊጌሽን በጣም የሚያሳዝን ነው ነው ማለት ምክንያቱም በወቅቱ በገምገማ ወቅት ይህን ጉዳይ የተነሳ ጉዳይ አለ። ሁለተኛ ደግሞ እነዚህም ትላልቅ ኮምፓኒዎች በፌደራል መንግስት አማካኝነት ነው በፌደራል መንግስት በጋራ የሚተዳደር ኮምፓኒ ነው። ስለዚህ ማንም የውጭ ከምፓኒ ለማንም ባለስልጣን እንደዛ የሚያደርግ አካሄድ የለም። ስለዚህ የነበረው ስም ማጥፋት ካልሆነ በስተቀር እኔም በስልጣን ላይ ከቆየሁ አልሞስት ወደ ሰባት አመት ነው ኮሪች አስቆጥሬያለሁ። ይህ ገጽ በሪያ ለመሆን ለመግለጽ ፈልገዋለሁ። ስለዚህ በወንድምህስ የሚያደረጉ ብር የለም። ይህ ደግሞ ብር ያለኝ ኢቨን ግቦች ፊ እንኳን ብር ያለኝ፣ ስለዚህ ዝም ብሎ ከምህረት ተነስቶ ነው ዝም ያልኩት እንጂ፣ ጉዳዩ አቶ ኡመድ በግምገማ ወቅት በጋምቤላ ውስጥ ያለው የሙስና ችግር አልተነሳም ነው የሚሉኝ። ምክንያቱም በቴፕ ተቀድቶ በከተማ ውስጥ ከዛ ቴፕ የተወሰደ ጽሁፍ በበራሪ ወረቀት መልክ ተሰራጭቶ ለስድስት ወር ስልጣን ላይ እንዲቆዩ ያስገደደውም ወሬው መውጣቱ ነው የሚል ነው ምንጮቻችን የገለጹልንና በዚህ በግምገማ ወቅት የሙስና ጥያቄ አልተነሳብኝም ነው የሚሉት። በወቅቱ በደበረ ገምገማ በክልሉ አካባቢ የሚታዩ አንዳንድ የተናጓር ችግሮች አሉ፣ የአቅም ማነት ችግሮች አሉ ብዬ ደረጃ ባለው መዋቅር ማለት ነው። እንደ ሲስተም ነው የተገመገመ። መጀመሪያ ምንጥ ሸት እንደዚህ አንድም የተነሳ ጉዳይ የለም። በግል የተነሳብኝ አንዳች ነገር ያለብኝም ኤቨል በለ ብያ ምክትልም ጭምር አንድም የተነሳ ጉዳይ አልነበረም። ስለዚህ ግለሰቦች የራሳቸው የራሳቸው አመላክት ነጸብራቅ እንጂ የነ ተግባር እንዳልሆነ በደንብ ባለፈው ማንም የሚያውቁ ጉዳይ ስለሆነ ተራ ለጌሽን ብዬ ነው የሚወሰደው። እሺ፣ አቶ ኡመድ ታዲያ ለምንድን ነው ከጋምቤላ ህዝብ አንድነት ዲሞክራሲያዊ ንቅናቄ መሪነት እንዲነሱ የተደረገው? ወይ ያው ማንኛውም ተቋም የሚመራ ሰው ድክመቶች ሊታያጎት ይችላል እንደመንኛው ማለት ነው። ስለዚህ በነበረው የአፍገልተመ ያው ድርጅቱ የመምራት የመምራት አቅም ስለተዳከመ ከዋናው መሪው መቀየር ነታል ያጋጣ አንዳንዶቹ በድክመ ይችላል አንዳንዶቹ ደግሞ በዲሞክራሲ ምርጫ ሊደረግ ይችላል እና የተደረገ ለውጥ የገምገማ ውጤት ያመጣ ስለሆነ ብዙ ችግር ያለበት አይመስለኝ እሺ ወደ ሌላው ጥያቄ ልለፍ። ከግምገማው አብይ ሆኖ ወጣ ስለተባለው አንድ ሌላ ነጥብ ልለፍ። እሱም ደግሞ ገምጋሚዎቹ አቶ ዘመዴ ዘመድኩንና አቶ አለባቸው ንጉሴ ካሁን በፊት በአውሮፓ አቆጣጠር ሁለት ሺ ሶስት ዓመተ ምህረት ወደ አራት መቶ የሚሆኑ የአኟክ ብሔረሰቦችን በመፍጀት እርሶን ከሰዋል። ምንጮቻችን እንዳደረሱን ደግሞ እርሶ ላስብበት ብለው በማግስቱ ተመልሰው ለግምገማው መልስ ሲሰጡ አዎ፣ ሰዎቹ መፈጀታቸው ትክክል ነው። እኔ የሰዎቹን ስም ዝርዝር አጠናቅሬ ለፌዴራል ባለስልጣናት ሰጠሁ እንጂ እኔ አልተኮስኩባቸውም እንዲፈጁ ያዘዙት ጠቅላይ ሚኒስትር መለስ ዜናዊ ናቸውና እኔ በዚህ የምጠየቅ ከሆነ ጠቅላይ ሚኒስትር መለስ ዜናዊ እና ሌሎች ባለስልጣናትም መጠየቅ አለባቸው ብለዋል የሚል ከግምገማው ግምገማውን የተከታተሉ ሰዎች የሰጡን መረጃ ነው። ይሄ ተናግር አለባቸው እና ዘመድኩን ዘመደ መድረክ አልመደዱም፣ እኛም ሊገመግሙ አይችሉም ታዛቢ ካልሆነ በስተቀር የመጡት በእኛ ያገለጀሙ ግምገማ ያልነበረ እሱ መጀመሪያ ቢታለው ጥሩ የሚል ሀሳብ አለኝ። ከዛ ከዛ ባለፈ ግን አሁን አንድም በዚህ አጀንዳ ላይ አንድም የተነሳ ጉዳይ አልነበረም። ምክንያቱም ቅድም ላንቺን ለመግለጽ እንደሞከርኩኝ የተገመገመው ያለፈው የአምስት የአምስት ወር የመንግስታችንና የድርጅታችን የስራ አፈጻጸም ማዕከል ተደርጎ ግምገማ ነበር። ስለዚህ እነዚህ ጉዳዮች በጣም ሚጋጩ ናቸው። ለዚህ ነው ቅድም እንዳለ የመናገር ምክንያቱም እነዚህ ምንጮች የራሳቸው አመለካከት መብፀብራክ ያስቀመጡ ስለሆነ ገንብላ ክልል ያለው የድርጅታችን የግምገማ ጉዳይ የሚገልጽ አለመሆኑ ነው እየተነገርኩ ያለው።